ከዶክተር ብራይትማን ገብረ ሚካኤል ጋንታ በባህር ዳር ዩኒቨርሲቲ በመሬት አስተዳደር ተቋም የህግ መምህርና በኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ የኢኮኖሚና ማህበራዊ መብቶች ክፍል ዳይሬክተር ጋር በቀዳሚ ክፍላችን የመሬት ይዞታ አስተዳደር በዘመነ ዘውድና ሶሻሊስት ኢትዮጵያ፣ የመሬት ባለቤትነት ጥያቄዎች፣ የአሮጌና አዲስ የመሬት ስሪት ተጽዕኖዎችን አንስተን ተነጋግረናል። ወደ ቀጣዩ ቃለ ምልልስ ክፍላችን እንዲህ አምርተናል። አንቀጽ አርባን አንስተዋል። በአንቀጽ አርባ በጽሁፎም ውስጥ ቁጥር ሶስት ላይ የሰፈረውን የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው የሚል ሰፍሮ ይገኛል። በህገ መንግስቱ ላይ የህዝብና የመንግስት የመሬት ባለቤትነት ሲባል ህጋዊ ትርጓሜው እንዴት ነው የሚገለጠው? ምን አንድነት ምን ልዩነቶች አሉት? የዚህ አንቀጽ አዋኪነቱ ምን ላይ ነው? አንቀጹን ስናይ አሁን ኢትዮጵያ ውስጥ ያሉ በዚህ ጉዳይ ላይ የተጻፉ ጽሁፎችን ስናይ በሶስት ወይም በአራት መንገድ በተለያየ መንገድ ነው የሚረዱት። አንዳንዶቹ የመንግስት ነው ወይም ደግሞ ይሄ ጎቨርመንት ኦነርሺፕ ብሎ የሚወስዱ አሉ። እንግዲህ በፓብሊክ እና በገቨርንመንት መካከል ሰፊ ልዩነት አለ። ገቨርንመንት ኦነርሺፕ ነው ብሎ የሚወስዱ አለ። ሌሎቹ የፓብሊክ ኦነርሺፕ ነው በደርግ ጊዜ የነበረው የመሬት ባለቤትነት አይነት ነው የቀጠለው ብሎ የሚወስዱ አሉ። ሌሎቹ ደግሞ አይ መሬት የመንግስትና የብሔር ብሔረሰቦች የጋራ ሀብት ነው የሚል ሁለቱን መያዘ ነው የሚል አለ። ያልተለመደ አይነት ነው። በዓለም ላይ ያሉት የመሬት ስሪቶችን ካየን በአብዛኛው ፓብሊክ ኦነርሺፕ የምንለው ከዛ ፕራይቬት ኦነርሺፕ የምንለው ከዛ ቀጥሎ ኮመን ኦነርሺፕ የምንለው ነው። ይሄ የግል፣ የህዝብ የየየ የመንግስት እና እንዲሁም የወል ባለቤትነት የሚሉ ናቸው ያሉት። የኛን ሀገር ስናይ ግልጽም አይደለም። ሁለት አይነት ትርጓሜዎች ናቸው በዚህ ምክንያት የተነሱት። በተለይ መንግስትና ህዝብ የተለያዩ ናቸው ካል አንደኛ የሁለቱ የጋራ ነው ማለት ነው። ያ ማለት መንግስት የራሱ ድርሻ ይኖረዋል፣ ህዝብም የራሱ ድርሻ ይኖረዋል ነው። ምንድን ነው የመንግስት ድርሻ የህዝብስ ድርሻ ምንድን ነው የሚለው ደግሞ ሌላ ክርክር የሚያስነሳ ነው። አይ መንግስትም ማለትና ህዝብ ማለት አንድ ነው ካን፣ ወዴት ሊወስደን ይችላል? ይሄ የህዝብ ባለቤትነት ፓብሊክ ኦነርሽፕ ወደሚለው ይወስዳል። ፓብሊክ ኦነርሽፕ ነው ካን፣ ደግሞ መንግስት የሚኖረው ሮል ምንድን ነው ሲባል የማስተዳደር ሮል ነው የሚኖረው እንጂ መሬት ላይ የህዝብን ጥቅም መሰረት አድርጎ ለህዝብ ፍላጎት በሚሆን መልኩ የመወሰን ያደራ ይህ የኤጀንሲ ስልጣን ነው የሚኖረው ነው። ይህንንም ሳፖርት ሊያደርግልን የሚችለው አንቀጽ አንቀጽ ሰማንያ ዘጠኝ ኑስ አንቀጽ አምስት የህገ መንግስቱን ስናይ ይደነግጋል መንግስት መሬትን በህዝብ ስም መያዝ እንደሚችል እና አስፈላጊ ለሆነው ለህዝብ ልማት፣ ለህዝብ ጥቅም ይህ የህዝብን ፍላጎት መሰረት አድርጎ መዋል እንዳለበት ያስገነዝበናል። ይሄ እሳቤ ከሆነ መንግስት መሬት ላይ የሚኖረው ሚና መሬት ላይ የንብረት መብት እንዲኖረው የሚያደርግ ሳይሆን መንግስት መሬት ላይ ሊኖረው የሚችለው የማስተዳደር ግብርን የመሰብሰብ እሲ ለህዝብ በሚጠቅም መልኩ መሬትን ማስተዳደር እና ማስተላለፍ እነዚህን እነዚህን ኤለመንቶች የያዙ ስልጣኖች ናቸው የሚኖሩት ነው። እንዳልኩ እንግዲህ በኢትዮጵያ የመሬት ስሪት ይሄን ባለቤትነቱን በተመለከተ አንድ ወጥ የሆነ አረዳድም የለውም። ይሄ አንድ ወጥ የሆነ አረዳድ አለመኖሩ ስም ልዩነት ብቻ ሳይሆን መንግስት መሬት ላይ የሚኖረው ስልጣንስ ምንድን ነው የሚለው ላይም ተጽዕኖ ያመጣል። እንዳልኩ የመንግስት ነው ብለን የምንወስድ ከሆነ መሬትን መንግስት እንደፈለገ ሊያደረግ ይችላል። ስለዚህ የሕዝብን የአርሶ አደሩን የይዞታ ዋስትናን የሚጎዳ ይሆናል። የመንግስት ነው ካለ እንግዲህ ያስተላለፈው ነገር ሲፈልግ ሊወስድ ፈልጎ ነው የሰጠ። ጊዜያዊ የሆነ መጠቀም ነው ያለብህ መንግስት በፈለገው ጊዜ እንደፈለገው ሊወስድ ይችላል ማለት ነው። የህዝብ ነው ካልን ደግሞ ኦኬ፣ ህዝብ በሚፈልገው መልኩ መሬቱን የማስተዳደር ህዝብ በሚፈልገው መልኩ መሬትን የማስተላለፍ እንጂ መንግስት የራሱን የግል ፍላጎቱን የመንግስት ፍላጎቱን በሚያንጸባርቅ መልኩ አይደለም መሬትን መጠቀም ማስተዳደር ያለበት የሚል አይነት እሳቤ አለ። ሁለቱም የጋራ ናቸው። የጋራ ነው ካል የመንግስት ድርሻ ምንድን ነው የህዝቡ ድርሻ ምንድን ነው የሚለው ደግሞ ሌላ ክርክር የሚያመጣ ነው። እና ምናልባት የአንቀጾችን ተዋረዶችን ስታይ በሚቀጥሉት አንቀጾች የሚለው የመሬት ባለቤትነቱ የህዝቡ መሆኑ እንደተጠበቀ ሆኖ እያለ ነው የሚሄደው መንግስት የሚለውን ቃል አንድ አንቀጽ አርባ ኑስ አንቀጽ ሶስት ላይ ብቻ ነው የተጠቀመው። በሚቀጥሉት አንቀጾች ለምሳሌ አንቀጽ አርባ ኑስ አንቀጽ ስድስትን ስናይ የመሬት ባለቤትነት የህዝቡ መሆን የብሔር ብሔረሰቦች እና ህዝቦች መሆኑ እንደተጠበቀ ሆኖ ይላል። ስለዚህ እዛው አንቀጽ አርባ ንዑስ አንቀጽ ሶስት ላይ በሚቀጥለው አንቀጽ ላይ ይተዋል። የመንግስት የሚለውን እሳቤ እየተወ ይሄዳል። ሰ የሚያሳየን ምንድንነው በአብዛኛው እንግዲህ የህግ አውጪዎች እሳቤ በወቅቱ የነበረው ምንድን ነው የሚለውን ካየ ምናልባት መሬት የህዝብ ነው የሚለውን መንግስት ደግሞ የሚኖረው ሚና መሬትን የማስተዳደር የህዝብን ፍላጎትና ጥቅም መሰረት አርጎ የማስተላለፍ ያንን የማድረግ ስልጣን እንዳለውን እንጂ መሬት ላይ የንብረት መብት መንግስት ሊያቋቁም እንደሚችል በሚያሳይ መልኩ አይደለም። ጥናቱ ከሚዳስሳቸው ጉዳዮች ውስጥ የመሬት ባለቤትነት መብቶችና ዜግነትን ጉዳይ ነው። የመሬት ባለቤትነት መብቶችና ዜግነት ተያያዥነታቸው ምንድን ነው? ኢትዮጵያ ውስጥ አንድ ግለሰብ ህገ መንግስታዊ ዜግነትን የሚላበሰው እንደምን ነው? ህገ መንግስቱ ላይም በግልጽ አስቀምጧል። ማን ነው ዜጋ መሆን የሚችለው የሚለው እንግዲህ በኢትዮጵያ ውስጥ በሁለት መንገድ ነው። አንደኛው መወለድን በቦታው መወለድን መሰረት አድርገው፣ ሁለተኛው ደግሞ በደም ነው። ከኢትዮጵያዊ ቤተሰብ የተወለደ ከሆነ ወይ አባቱ ወይ እናቱ ኢትዮጵያዊ ከሆነ ሁለቱ ናቸው ኢትዮጵያ ውስጥ የሚሰሩት። ወደ መሬት ጋር እንዴት ይያያዛል የሚለው። ቅድም እንግዲህ መነሻዬን ነው መነሻዬ፣ መሬትን በብሄር ባለቤትነት ከተረዳ ነው በተዋቀረው የፌዴራል ስርዓት አማካኝነት በአንድ ክልል ላይ ወይም በአንድ ዞን ላይ ያለው መሬት የዛ ዞን ተወላጆች፣ የዛው ዞን የሚመለከታቸው የብሄሩ ተወላጆች ብቻ ይሆናል። ያ አረዳድ አይደለም። ያ ከሆነ ኢትዮጵያ ውስጥ እንግዲህ አንደኛ ማንኛውም ዜጋ በፈለገው ቦታ ተንቀሳቅሶ የመኖር መብት እንዳለው በፈለገው አይነት የስራ መስክ መሰማራት እንደሚችል ይደነግጋል። ይሄን መሰረት አድርገን ወደ መሬት ስንመጣ ማንኛውም ሰው በፈለገው አካባቢ መሬትን የማግኘት ማንኛውም ሰው በከፈለገ በእርሻ ኑሮውን የመምራት መብት አለው። በተለይ በእርሻ ኑሮ የንመራለው ካለ በኢትዮጵያ ሕገ መንግስት ስንሄድ መሬትን በነፃ የማግኘት መብት አለው። አንቀጽ አርባ ንዑስ አንቀጽ አራት ላይ ስንሄድ ይሄ አርሶ አደሮችን በተመለከተ የገጠር መሬትን በነፃ የማግኘት መብትን ያጎናጽፋል። በነፃ የማግኘት መብትን ካሰብን ደግሞ እንግዲህ ግለሰቡ ካለበት አካባቢ የመሬት እጦት ሊኖር ይችላል። በሌላ አካባቢ ደግሞ ሰፍሳ ያሉ ለእርሻ የሚሆኑ መሬቶች ያልተያዙ ይኖራል። መሬትን በብሔርን እሳቤ ከተረዳ ነው። ይሄ ግለሰብ ከተወለደበት ከሚመለከተው ከብሔሩ አካላት ውጭ ሄዶ ሌላ ብሔር ያለበት አካባቢ ላይ መሬት የማግኘቱ እድል በጣም ጠባብ ይሆናል። አይቻልም ነው የሚሆነው። ስለዚህ ዜግነትን መሰረት ያደረገ ነው መሬትን የማግኘት መብት ብዬ የተነሳውበት የህገ መንግስት አርቃቂዎችም የተረዱበት እና ትልቅ ትኩረት የሰጡበት መሬት የሚከፋፈለው ወይም መሬት የሚሰጠው በተለይ አርሶ አደር ሆኖ ለመኖር ኑሮን በእርሻ ለመምራት የፈለገ እና ሌላ መተዳደሪያ የሌለው ቤዚካሊ ከሆነ የገጠር መሬትን በነጻ ስለሚያገኝ ማንነቱን መሰረት አድርጎ ሳይሆን ዜግነቱን መሰረት ኢትዮጵያዊ መሆኑን የውጭ ዜጎች እንግዲህ ኢትዮጵያ ውስጥ መሬትን በነፃ የማግኘት እድል የላቸውም። ምናልባትም ሊኖራቸው የሚችለው በአንቀጽ አርባ ንዑስ አንቀጽ ስድስት መሰረት መሬትን ማግኘት የሚችሉ በኢንቨስትመንት መልኩ የገጠር መሬትን ሊያገኙ እንደሚችሉ ህገ መንግስቱ ይደነግጋል። የኢትዮጵያዊ ዜጋ ከሆነ ኑሮውን በእርሻ መመስረት ከፈለገ ወይም ደግሞ አርሶ አደር ከሆነ መሬትን በነፃ በየትኛውም አካባቢ የማግኘት መብት ይኖረዋል። ፈጻጸሙም በዝርዝር ህጎች የሚወሰን ሆኖ ስለዚህ ብሔርን መሰረት ማድረግ የሌለበትና ዜግነትን መሰረት ያደረገ መሆኑን የህገ መንግስት አርቃቂዎች በወቅቱ የህገ መንግስት ጉባኤውም መሰረት ያደረገውና ትልቅ ትኩረት ያደረገው ዜግነት ላይ መሆኑን ለማሳሰብ ነው። በጥናታዊ ጽሑፎ ላይ እንዳሰፈሩት የመሬት ባለቤትነትንና ራስን በራስ የማስተዳደር መብቶችን አንስተዋል። በሁለቱ የመሬት ባለቤትነትና መብቶች መካከል ያሉ ተቃርኖች ምንድን ናቸው? የባህላዊ መብቶችን ካየን በዓለም አቀፍ የሰብአዊ መብት ሰነዶችን በተለይ የኢኮኖሚያዊ ማህበራዊ ቃል ኪዳንን ካየን የባህል መብት እንደ አንድ ሰብአዊ መብት የተቀመጠ ነው። የባህል መብት በአብዛኛው ከመሬት ጋርም የተያያዘ ነው። ህገ መንግስቱ ላይ የመሬት ክርክር ሲደረግ አይ መሬት የግል መሆን የለበትም ብሎ ከተነሳው ምክንያቶች አንዱ ይሄ ነው። በተለይ መሬት የሚሸጥ የሚለወጥ ከሆነ ህዳጣን የሆኑ ማህበረሰብ ክፍሎች መሬትን ይሸጡና ማንነታቸውን ሊያጡ የባህል እሴታቸውን ሊያጡ ይችላሉ። ስለዚህ የግል መሆን የለበትም የሚል ፖለቲካዊ የሆነ የክርክር ነጥብም አለ። ያው ሰብአዊ መብትንም የተመለከተ ቢሆን ሁለቱን ባላንስ ማድረግ ማመጣጥን ያስፈልጋል። በአንድ በኩል የይዞታ ዋስትናን የማረጋገጥ የግለሰቡን የይዞታ ዋስትናን የማረጋገጥ፣ በሌላ በኩል ደግሞ ባህላዊ እሴታቸው ከመሬት ይዞታ ጋራ የተገናኙ አካላት ደግሞ መሬታቸውን በማጣት የባህል መብታቸው ደግሞ እንዲጠፋ አለማድረግ ነው ሁለቱን ባላንስ ሜንቴን አድርጎ መሄድ ያስፈልጋል። አሁን ህገ መንግስቱ ላይ ያለው እሳቤ ብሄር ብሄረሰቦችና ህዝቦች ሲባል ማንን ነው የሚያመለክተው? በተለይ ካለን ካዋቀር ነው የፌዴራል ስርአት እና ክልሎች ከተመሰረቱበት አኳያ ስናይ ምን ከመሬት ጋራስ ምን ያገናኘዋል? እንዴት ሊሆን ነው የሚለው ነጥብ በጣም አጨቃጫቂ እና በተለያዩ ጽሁፎችም የተለያየ አይነት አቋም የተያዘበት ነው። ህገ መንግስት አውጪዎች ወይም አርቃቂዎች በወቅቱ የኢትዮጵያ ብሄር ብሄረሰብ እና ህዝቦች ሲሉ ክልልን መሰረት አድርገው ነው ወይ እንደ ሀገር ያሉትን ብሄር ብሄረሰቦች ነው የሚለው ነጥብ ነው። አንዳንዶቹ ጽሁፎችን ካየ የሌሎችን ክልሎችን መሰረት ያደርጉ ነው ብሎም ይነሱ አሉ። የክልል ህገ የመሬት ባለቤትነቱን ሲጠቅሱ በተለይ ከሀረሪ ህገ መንግስት ውጭ ያሉት ሁሉም የክልሉ ብሄር ብሄረሰቦች የክልሉ መንግስትና ብሄር ብሄረሰቦች የሚል አይነት እሳቤ ያላቸው ናቸው። ይሄ እንግዲህ ተገቢ አይደለም ነው አሁን ላለንበትም የፖለቲካ ቀውስ እንደ መነሻ አድርጌ በተለይ ከመሬት ጋር ተያይዞ ለሚመጣው አንዱ ምክንያቱ እሱ ነው ነው ምክንያቱም ክልሎች፣ ዞኖች፣ ወረዳዎች በኢትዮጵያ ውስጥ አሁን የተዋቀሩት ካየ እንግዲህ ማንነትን በተለይ የቋንቋ እና የብሄር ማንነትን መሰረት አድርገው ነው። በዛው ልክ ደግሞ የመሬት ባለቤትነትንም ለነዛው ማህበረሰብ በተለይ ለክልል ምንሰጥ ከሆነ ከክልል ውጭ ያሉት የማህበረሰብ ክፍሎች የዛው ክልል ተወላጅ ወይም ደግሞ የዛ ክልል ዶሚናንት የሆነው የብሄር አካል ካልሆኑ የመሬት መብታቸውን ሊያጡ ነው ማለት ነው። እሳቤው መጀመሪያውኑ ብሔር ብሔረሰቦችና ሕዝቦች ስል ትኩረት ያደረገው በአጠቃላይ የኢትዮጵያን ነው የኢትዮጵያ ውስጥ ያሉ ብሄር ብሄረሰቦችን። ስለዚህ የአማራ ክልል ላይ ያለው መሬት የአማራ ክልል ነዋሪ የሆነው ማንኛውንም ብሄር ብሄረሰብ ከሌላ አካባቢ የሄደውንም የሚመለከት እንጂ እዛው አካባቢ የተወለደ ማህበረሰብን ብቻ ሳይሆን፣ ኦሮሚያ ላይም ያለው እንደዛው። ኦሮሚያ ክልል ውስጥ ያለው መሬት የሚመለከተው እንግዲህ በህገ መንግስቱ አረዳድ ባለቤትነቱ ብሄር ብሄረሰብ ሲል ሰማንያ አምስቱም እና ከዛ በላይ የሆኑ ብሔር ብሄረሰቦችን የሚያንጸባርቅ እንጂ ኦሮሚያ ክልል ላይ ያለው አብዛኛው ማህበረሰብ ኦሮሞስ ከኦሮሞ ኢትኒክ ግሩፕ የመጣ ስለሆነ የነሱ ነው የሚል አይነት አንድምታ የለውም። ነው ነገር ግን እየተረዳን ያለ ነው። አሁን ያለው አረዳድ ግን በዛው ልክ ሆነና፣ ለምሳሌ ከጉራ ፈረዳ መፈናቀል፣ ከቤንሻንጉል ጉምዝ የሚደረጉት መፈናቀሎች፣ ከዛም አልፎ አንዳንድ ከኦሮሚያ ክልል ላይ የተፈጠሩ ከመሬት የማፈናቀል ሂደቶች ብሄርን መሰረት ያደረጉ ናቸው ሲባል መነሻቸው የመሬት ባለቤትነት ላይ ያተኮረ ነው። የመሬት ባለቤትነትን ለብሄሮች የሰጠ አይነት አረዳድ ስላለ ነው። ይሄ በሕገ መንግሥት አርቃቂዎችም የታሰበም አይደለም። አካሄዱም ደግሞ አይ ቲንክ ተገቢም አይደለም የሚል አንድምታ ነው ያለኝ። አሁን እንዳነሱ ከሀረሪ ክልል መንግስት በስተቀር ሌሎቹ ተመሳሳይ የሆነ ይዘት እንዳላቸው ጠቆማል። የሀረሪ ክልል ለየት ባለመልኩ መልኩ ገ መንግስቱ የተቀረጸው ከምን አኳያ ነው? ለየት የሚያደርገው ከሌሎቹ ክልሎች ምንድን ነው? ሁለት አይነት ምልከታ አላስቀምጥ ይችላለሁ። አንደኛው ሀረሪ ክልል እንግዲህ ካየኸው በባህሪው ገጠር መሬት የለው የከተማ ሲቲ ስቴትስ የሆነች ነገር ናትና ኦኬ፣ የመሬት ጥያቄዎች ስለሌሉ ይሁን ዝም ብሎ የፌዴራል ህገመንግስቱን ኮፒ ያደረጉት የሚል አንድ እይታ አለኝ። ሁለተኛው ግን ምናልባትም ትክክለኛው አረዳድ እሱ መሆኑን ተረድተው ያወጡትም ሊሆን ይችላል የሚል ምልከት አለኝ። ከሁለት አንዱ ነው እንግዲህ ላይ መሆኑን ለማሳሰብ ነው። ከዶክተር ብራይትማን ገብረ ሚካኤል ጋር ያካሄድ ነው ቃለምልልስ በዚሁ አልተቋጭም። በቀጣዩና የመደመደሚያ ክፍላችን ስለ ህገ መንግስታዊ የመሬት ይዞታ ማሻሻያ ምክረ ሀሳባቸውን ይለግሳሉ።